ዛሬ የመጨረሻውን አስረኛውን ቃል ነው የምንመለከተው፣ እና በጣም ጠቃሚ ቃል ነው። ወደዛ ለመግባት ዘጸአት ምዕራፍ 20 መጽሐፍ ቅዱስ ያላችሁ ከቁጥር አንድ እስከ አስረኛው ትዕዛዝ ወይም ቁጥር 17 ድረስ አነባዋለሁኝ። እንደዚህ ይላል። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብጽ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸውምም በሚጠሉኝ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ፣ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ሥራ ተግባርህንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው፤ አንተ፣ ወንድ ልጅህም፣ ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በሱ ምንም ስራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። አባትህንና እናትህን አክብር። እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። አትግደል። አታመንዝር አትስረቅ። በባልንጀራህ ላይ በሐሰት አትመስክር። የባልንጀራህን ሚስት ቤት አትመኝ። የባልንጀራህን ሚስት፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ። እግዚአብሔር ይመስገን። ይሄ እግዚአብሔር በሲና ተራራ ላይ ወርዶ እስራኤላውያን በሙሉ እየሰሙ የተናገረው ቃል ነው። በጣም አስደናቂ አስገራሚ ክስተት ነበረ እና ቁጥር 18 ይሄ ዘጻታያ እንዲህ ይላል፣ ህዝቡም ሁሉ ነገድ ጓዱንና መብረቁን የቀንደ መለከቱን ድምጽ ተራራውንም ሲጠሳዩ፣ ህዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ ብሎ ይናገራል። በጣም አስፈሪ ነበረ። እግዚአብሔር የሚባለው አምላክ ህያው አምላክ፣ ታላቅ አምላክ፣ ዘላለማዊ አምላክ ለህዝቡ ቃሉን ህጉን ላዳ ነው ህዝቡ ሲሰጥ ነው የምንመለከተው እና ይህንን ቃል በሚገባ እነዚህን አስሩን ቃሎች ማጥናት በጣም አስፈላጊ እንደሆነ ተመልክተን ዛሬ እንግዲህ ወደ አስረኛው ነው የምንመጣው። አስረኛው ቁጥር 17 ላይ ያለው ነው። የባልንጀራህን ቤት አትመኝ። በእርግጥ ርዕሴ አትመኝ እና ክርስቲያናዊ ጠቀሜታው የሚል ነው። የባልንጀራህን ሚስት ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ። እግዚአብሔር ነው ይህንን ህግ የሰጠው እና ይሄ አስሩ ቃላት ስንጀምር ላልነበራችሁ መጀመሪያ የተሰጠው በዘፀአት 20 ውስጥ ነው። ከዛ በዘዳግም አምስትና ዘሌዋውያን 19 ላይ እንደገና ተደግሟል እና ይህንን አስሩን ቃላት አስር መሆኑን የመጽሐፍ ቅዱስ ክፍሎች እንደሚናገሩ ተመልክተናል። ግን በአራት ክፍለን ነው እየተመለከትነው የነበረው እና በመጀመሪያው ክፍል ውስጥ ሶስቱ ቃሎች ነው የሚገኙት። ለእግዚአብሔር የተለየው በእግዚአብሔር የዳነው ነው ህዝብ እግዚአብሔርን የህይወቱ ማዕከል ማድረግ እንዳለበት የሚጠይቅና የገለጠ ክፍል ነው እና አንደኛው ከእኔ በቀር ሌሎች አማልክት አይሆኑልህ የሚል ነው። ሁለተኛው የተቀረጸ ምስል ለአንተ አታድርግ የሚል ነው። ሶስተኛው የአምላክን የእግዚአብሔርን ስም በከንቱ አትጥራ እና እነዚህ ሶስቱ የእግዚአብሔር ያዳ ነው የእግዚአብሔር ህዝብ ልዩ ህዝብ መሆኑን እና ልዩ የሆነውን አምላኩን በተለየ መንገድ እንዲመለከትና አምላኩ የህይወቱ ዋና ማዕከል መሆን እንዳለበት የሚናገር ክፍል ሶስት ትእዛዝ ነው። ሁለተኛው አወንታዊ በሆነ መንገድ የቀረበ ነው። አራተኛውና አምስተኛው ቃል ሁለተኛው ክፍል ውስጥ ለእግዚአብሔር የተለየው ህዝብ እግዚአብሔርን የህይወቱ ማዕከል ዋና ማዕከል ማድረግ ያለበት ህዝብ ሁለት መሰረታዊ ተቋሞች ተሰጥተውታል። አንደኛው ሰንበትን መጠበቅ፣ ሁለተኛው አባትንና እናትን ማክበር እንደሆነ ተመልክተናል። በሶስተኛው ክፍል ሶስተኛው ክፍል ስድስተኛውን እና ሰባተኛውን ቃል የያዘ ነው። ይሄ ግለሰባዊ ግዴታዎች ብለን የተመለከት ነው ነው እና ስድስተኛው አትግደል፣ ሰባተኛው አታመንዝር እንደሆነ ተመልክተናል። ከዛ ስምንተኛው፣ ዘጠነኛውና አስረኛውን የያዘው አራተኛው ምድብ ነው። ይሄ አራተኛው ምድብ ውስጥ የምንመለከታቸው ሶስት ናቸው። ሁለቱን ተመልክተናል። ይሄ አራተኛው ምድብ የዳነው ማህበረሰብ በእግዚአብሔር ድኖ ልዩ ሕዝብ የሆነው ማህበረሰብ ማህበረሰባዊ ግዴታዎች እንደተሰጡት ነው እና ማህበረሰባዊ ግዴታዎች አሉ። እኛ በማህበረሰብ ውስጥ ስንኖር እና እነዚህ ሶስቱ፣ አትስረቅ የሚለው የመጀመሪያው ማህበረሰባዊ ግዴታ ንብረት ጥበቃ እንደተደረገለት በተለይ ድሆች፣ መበለቶች፣ ወላጅ አልባዎች ጥበቃ እንደተደረገላቸው ሁሉ በዝርዝር አስተዋልን። ዘጠነኛው በሐሰት አትመስክር ያለፈው ሳምንት ውሸትንና ሐሰትን በተመለከተ ተመለከትን። ዛሬ በአስረኛውና ና በመጨረሻው ማጠቃለያ በሆነው የምንመለከተው አትመኝ የሚለውን ነው። እነዚህ አስሩ ቃሎች ዘለቀታዊ ህግ የሚባሉ ቃሎች ናቸው። ፐርፔቹዋል ሎውስ ነው የሚባሉት። እና ስለዚህ የማይሻሩ ያልተሻሩ ጌታ ኢየሱስ ድጋሚ እስከሚመጣ በክርስቲያኖች ህይወት መስራት ያለባቸው እኛ ልንታዘዛቸው የሚገቡን ህጎች ናቸው። ስለዳንን እነዚህን ቃሎች በመታዘዝ የእግዚአብሔር ልዩ ህዝብ በእግዚአብሔር የዳንን በክርስቶስ ኢየሱስ ደም የታጠብን ሰዎች መሆናችንን ለዓለም ሁሉ የምናሳይበት የህይወታችን መርሆዎች ናቸው። እነሱን በማድረግ ጽድቅ አናገኝም፣ ግን በማድረግ ስለ ዳንን ስለዳንን ስለ ዳንን በማድረግ እነሱን በማድረግ የእግዚአብሔር ህዝብ የዳንን ህዝብ መሆናችንን እናሳያለን። እና ይሄ አትመኝ የሚለው ቃል ታዲያ ዛሬ የሚያሳየን ቁጥር 17 ላይ ያለው ብዙዎች እንደሚስማሙበት፣ እኔም እንደማምንበት፣ ይሄ አትመኝ የሚለው ቃል ሁሉንም ዘጠኙን ያለፉትን በሙሉ የሚጠቀልልና በሁሉም ውስጥ የሚገኝ ትእዛዝ ነው። እንደ ማጠቃለያ ትእዛዝ ነው እግዚአብሔር የሰጠው ግን በሁሉም ውስጥ በልዩ ልዩ መልኩ የሚገኝ ትእዛዝ ነው። እና በተለየ መልኩ እዚህ ጋር እግዚአብሔር አምላካችን ሲያስቀምጠው የራሱ ዓላማ አለው። ይህንን አብረን እንመለከታለን። እና በጣም ይገርማችኋል። ይሄ ቃል ሲነገር ሰዎች ሁሉ የሚመኟቸውን ነገሮች በመዘርዘር ነው ቃሉ ያስቀመጠው። እና እነዚህም በዝርዝር አብረን እንመለከታለን። ግን ለመጀመሪያ አምስት ነጥቦችን እንናገራለሁ። መመኘት ምንድን ነው የሚለውን በመጀመሪያ ማየት አለብን። አትመኝ የሚለው ቃል በግልባጩ አትመኝ የሚለው ቃል በመሰረታዊ እውነቱ መመኘት ምን ማለት እንደሆነ እንድንገነዘብ የሚፈልግ የሚጠይቅ እውነታ አለበት። ስለዚህ መመኘት የሚለው ቃል ከዕብራይስጥ ቃል ምን የሚል ትርጉም አለው? ኃይለኛ የሆነ ውስጥን የሚቆጣጠርና ያልተፈቀደልንን ወይም የራሳችን ያልሆነውን ነገር ለማግኘት የሚኖር ጥልቅ ፍላጎትን የገለጸ ቃል ነው። ተመልከቱ። የራሳችን ያልሆነውን ነገር ለማግኘት በውስጣችን የሚኖር ጥልቅ ፍላጎት፣ ያልተፈቀደልንን ለማግኘት የሚጓጓ የሚፈልግ እና እጁን የሚዘረጋ ልቡን ሁሉ ሀሳቡን ሁሉ ትኩረቱን ሁሉ የሚያደርግ ፍላጎትን ውስጣዊ ፍላጎትን ነው የሚናገረው ይገርማችኋል። ቃሉ በመጀመሪያ የተጠቀሰበት ቦታ ብትመለከቱ በጣም ትደነቃላችሁ። ቃሉ መጀመሪያ የተጠቀሰው ዘፍጥረት ምዕራፍ 3 ቁጥር 6 ላይ ነው እና በሔዋን ሕይወት ውስጥ ነው የተጠቀሰው። እባቡ መጥቶ ሔዋንን ካናገራት በኋላ ሴቲቱም ይላል ዛፉ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች። ለባሏ ደግሞ ሰጠችው፣ እሱም ከእሷ ጋር በላ። ይሄ ለመብላት ያማረ የሚያስጎመጅ ይሄ የሚያስመኝ መሆኑን ነው ያየችው እና ከፍተኛ የሆነ ጉጉት፣ ምኞት፣ ፍላጎት ውስጧ እንዲያድር ሰይጣን ቀሰቀሳት እና ከዚህ የተነሳ እጇን ዘርግታ ለመውሰድ ተነሳሳች። ሔዋን በሰይጣን አነሳሽነት በምኞት ተጠልፋ ወደቀች። አዳምንም ራሱ ወስዳ ጠልፋ ጣለችው። እና ይሄ አትመኝ የሚለው ቃል ተመልከቱ፣ እንደዚህ አይነት ጥልቅ ውስጣዊ ፍላጎትን፣ የእኛ ያልሆነውን ነገር ለማድረግ የሚደረገውን ፍላጎት እና ሀሳብ ሙሉ ለሙሉ መመሰጥ እና መሰጠት የሚከለክል ቃል ነው እና የዕብራይስጡ ቃል ታዲያ ከዚህ የተነሳ ምንድን ነው የሚለው ውስጣዊ መናፈቅ፣ ውስጣዊ መጓጓት፣ ውስጣዊ ትኩረት፣ ዝንባሌ ቀጥታ የሚናገር ቃል ነው። በግሪክ ደግሞ በግሪክ ቋንቋ ይሄ አትመኝ የሚለው በሁለት ቃላት ተገልጦ እናያለን በአዲስ ኪዳን ውስጥ እና አንደኛው የሚያሳየው ዓለምን ለማግኘት የማይረካና የማያቋረጥ ውስጣዊ ፍላጎትን ነው። ይሄ ዓለምን ለማግኘት የማያቋረጥና የማይረካ ፍላጎት በጽድቅ መንገድ ሳይሆን ከጽድቅ በወጣ መንገድ በማንኛውም መንገድ ለማግኘት መፈለግን እና ያንን ተግባራዊ ለማድረግ ደግሞ ሌሊትና ቀን ማሰብን የሚጠቅስ ነው። ሁለተኛው ዓለምን አሁንም ዓለምን በማይገባ ባልተፈቀደ ተገቢ ባልሆነ መንገድ መውደድን የሚያመለክት ነው። እንግዲህ ተመልከቱ ከነዚህ ነገሮች አኳያ በሂብሩም ቋንቋ በግሪክም ቋንቋ ይህ መመኘት ውስጣዊ ነገር ነው። ውስጣችን ውስጥ ያለና በኋላ ደግሞ በድርጊት የሚገለጥ ነገር ነው። በፊታችን ላይ፣ በሐሳባችን፣ በዓላማችን፣ በድርጊታችን እየተገለጠ ራሳችንን ሌሎችንም የሚጎዳ ነገር ነው። በእርግጥ ከዚህ መመኘት የሚለውን ነገር ስንመለከት ምንድን ነው የሚለውን፣ ከቃሉ ትርጉም ባሻገር መመኘት ምንድን ነው ለሚለው ጥያቄ መልስ ለማግኘት የሚከተሉትን አንዳንድ ነጥቦች ማየት በጣም አስፈላጊ ነው። አንድ ሰው ወደ መመኘት ኃጢአት ውስጥ የሚወድቀውና ይህንን አስረኛውን ቃል የሚተላለፈው እንዴት ነው ብለን ስንጠይቅ አንድ ሰው ሀሳቡን ሙሉ ለሙሉ በዓለም ነገር ላይ ሲያደርግና የእሱ ሐሳብ ሙሉ ለሙሉ በዓለም ነገር ሲወሰድ ወደ መመኘት ኃጢአት ውስጥ እየወደቀ እየገባ ይሄዳል። አንድ ሰው ሰማያዊ ነገርን ሳይሆን ምድራዊ ነገርን ለማግኘት በጣም ብዙ ሲለፋና ዘመኑንና ጊዜውን ሁሉ በዛ ውስጥ ሲያሰጥም ሲጥር፣ ለምድራዊ ነገር ብቻ ወደ መመኘት ውስጥ ዝልቅ ብሎ ጥልቅ ብሎ ይገባል። የአንድ ሰው ንግግር በመካከላችን ስንነጋገር ሁል ጊዜ ዓለምንና በዓለም ያለውን የሚያደንቅና ስለዛ ብቻ የሚናገር ከሆነ በምኞት መያዙን ማስተዋል ትችላላችሁ። አንድ ሰው ለምኞት የሚሰጠው ዓለማዊ ነገሮችን በመውደድ ሁሌ ነገሩን ለእነሱ ሲሰጥና ከሰማያዊው ነገር ዝቅ አድርጎ ዓለማዊውን ነገር ከሰማያዊው ነገር አብልጦ ሲመለከት እና ሲያያቸው በውስጡ የሚመላለሰውን ነገር የሚያሳይ ነው። አንድ ሰው ራሱን በዓለም ነገር ውስጥ ሲያጠላልፍ በምኞት ውስጥ ራሱን ጥሏል። ራሱን በጣም ለዓለም ሰጥቶ ጌታን ለማገልገል ጊዜ ሲያጥረው ሲያጣ ለመጸለይም እንኳን ጊዜ ሲያጣ አንድ ሰው በምኞት ዝቅጠት ውስጥ እንደወረደ ማስተዋል እንችላለን። አንድ ሰው ልቡ በዓለም ላይ ሆኖ ዓለምንና በዓለም ያሉትን ሊያገኝ የሚችልበትን ማንኛውንም መንገድ ሲያውጠነጥን እና ደግሞ በማይገባ አካሄድ ሲሄድ በትክክል ወይም በማጭበርበር ቢሆን ከፈለገ በጣም አስቸጋሪና የሌሎችን ንብረትና ሕይወት እስከ ማጥፋት የሚያደርስ እስራት ውስጥ ወደ መግባት ሕይወት ይመጣል ማለት ነው። መመኘት መጽሐፍ ቅዱስ ላይ በብዙ ቦታ ከጣዖት አምልኮ ጋር የተያያዘ እና በአንደኛው ቃል ላይ ከእኔ በቀር ሌሎች አማልክት አይሆኑልህ የሚለውን የሚጥስ ሌሎቹንም በሙሉ የሚጥስ እጅግ በጣም መጥፎ ውስጣዊ ኃጢአት ነው። ሰው አያየውም፣ ግን እኛ፣ እኔ፣ አንቺ፣ አንተ እናውቀዋለን። ምኞት እንግዲህ መመኘት በቀጥታ በውስጣችን አንድን ነገር ለማግኘት በውስጣችን ጥልቅና በጣም ኃይለኛ የሆነ ፍላጎት ተቀምጦ እኛን ወደዛ ነገር ሲጎትተን እና ሲገፋን በአንጻሩ ደግሞ የእግዚአብሔርን ነገር ችላ ሲያሰኘን በውስጣችን እንዲህ አይነት ነገር ሲመላለስ የሚሆን ሁኔታ ነው። እና ይሄንን ትርጉም እንዳለ ብንይዘው እና ብናስብበት በጣም መልካም ይሆንልናል ከመመኘት ለመራቅ እና ግን፣ የአትመኝ ትዕዛዝ ትኩረት ምንድን ነው የሚል ሁለተኛ ነጥብ አለኝ። አምስት ነጥቦችን ነው የምናገረው በዚህ ማለዳ። የአትመኝ ትዕዛዝ ትኩረት ምን ላይ ነው? የአትመኝ ትኩረት እንደምትመለከቱት፣ ምንድን ነው በሚለው መግለጫ ውስጥ እንዳያችሁት በቀጥታ በውጫዊ ነገር ላይ ያተኮረ አይደለም። የአትመኝ ትኩረት በውስጣዊ እና ውጫዊ ድርጊታችንን በሚያነሳሳ ውጫዊ እርምጃ በሚያስወስድ ውስጣዊ ግፊት ላይ ያተኮረ ነው። እንግዲህ እንደገና ሀሳቡን ልናገረው፣ የአትመኝ ትዕዛዝ ትኩረት ውጫዊ ድርጊታችንን በሚያነሳሳ ውጫዊ እርምጃ በሚያስወስድ ውስጣዊ ግፊት ላይ የተመሰረተ ነው። እግዚአብሔር በዚህ በአስረኛው ቁጥር የሚናገረው ልብን እያነበበ እንደሆነ ልታስተውሉ ትችላላችሁ። ውስጣዊ የሚገፋፋ ስሜት ውስጣዊ የሚገፋፋ ፍላጎት፣ ውስጣዊ የግል ዝንባሌ፣ ይሄ ውስጣዊው የግል ዝንባሌ ይሄ ገፋፊ ስሜት፣ ገፋፊ ፍላጎት ላይ ነው እግዚአብሔር አምላካችን አሁን እያተኮረ ያለው የብዙ ነገሮቻችን ምክንያት ውስጥ ነው ነው እግዚአብሔር እያለ ያለው። ስለዚህ አትመኝን ብትታዘዙ ውስጣችሁን ጸጥ እና ረጭ አድርጋችሁ እግዚአብሔርን እንደሚገባ ልታመልኩት ደግሞም ፍትሐዊና ቅዱሳን ሆናችሁ በውጭ ልትመላለሱ ትችላላችሁ የሚል ውስጣዊ መልእክት ያለው አስደናቂ ቃል ነው። ይሄ አትመኝ የሚለው ቃል ውስጣዊ ነገር ላይ ነው ያተኮረው ብያለሁ። ነገር ግን ይሄ አትመኝ የሚባለው ነገር ውስጣዊ ግጭቶችንም ሁሉ የሚጠቅስ ነገር ነው። ውስጣዊ ግጭቶች የሚል ሐሳብን አሁን እዚህ ጋር ጠቅሻለሁ። እና አትመኝ እና ውስጣዊ ግጭቶች ያልኳቸውን እንደሚቀጥለው ላስቀምጣቸው። አንድ አማኝ ወይም የዳነ የቃል ኪዳን ሰው ወንድ ወይም እህት የህይወታቸው ማዕከላዊ ዋና ክቡር ነገር እግዚአብሔር መሆን ሲገባው ደጋግመን እንዳየነው ነገር ግን እግዚአብሔር መሆን ሲገባው የህይወታቸው ማዕከል የህይወታቸው ማዕከል እኔ ወይም ደግሞ ራሳቸውን ማድረግ ሲጀምሩ፣ ተመልከቱ ከፍተኛ የሆነ ግጭት በውስጣቸው ይፈጠራል። የህይወት ማዕከል እግዚአብሔር ወይም እኔ እግዚአብሔር ነው ወይስ አንቺ ወይስ አንተ ወይስ እኔ እኔ የሚለውን ነገር እናስበው። አሁን ዋናው ሐሳቤ በህይወቴ ማዕከላዊ ነገር አድርጌ ትልቅ ስፍራ፣ ትልቅ ቦታ፣ ትልቅ ግምት፣ ንጉሥ፣ ጌታ የምለው ነገር እግዚአብሔር ነው ወይስ የእኔን ፍላጎት ነው? እነዚህ ሁለት ነገሮች ግጭት ላይ መጥተው አንደኛው እኔ ወይም የእኔ የግል ስሜቴና ፍላጎቴ ሲያይል በቀጥታ ወደ ምኞት ዓለም ውስጥ ሰዎች ዘው ይላሉ ማለት ነው። ያን ጊዜ እግዚአብሔርን ችላ በማለት የእግዚአብሔርን አገልግሎት ችላ በማለት እውነተኛ ክርስትናን ችላ በማለት በማስመሰል ህይወት፣ ነገር ግን ውስጣዊ ምኞት ውስጥ ወድቀን እግዚአብሔርን ማሳዘንና ይሄንን አስረኛውን ቃል በመጣስ ከምኞት ወደ ምኞት ከምኞት ወደ ቀን ህልም ከምኞት ወደ ቀን ህልም ዴይ ድሪሚንግ ወደሚባል ዝቅጠት ውስጥና መንፈሳዊ ድንዛዜ ውስጥ ሰዎች ይገባሉ ማለት ነው። ስለዚህ ውስጣዊው ግጭት የህይወት ማዕከል እግዚአብሔር ነው ወይስ አንተ የሚለውን ጥያቄ እንድንጠይቅ ያስገድደናል። የህይወትሽ ማዕከል እግዚአብሔር ነው ወይስ አንቺ? የግል ፍላጎትህ ምኞትህን ሀሳብህን፣ የቀን ህልምህን የህይወት አላማ ከሆነ ምኞት ነው የሚገዛህ፣ የምኞትን ውጤት ታጭዳለህ። አዳማጮች ሆይ የህይወታችን ማዕከል ማን ነው? እኔ ነው ወይስ እግዚአብሔር ነው? እኔ ከሆነ የህይወታችን ማዕከል እምነታችን፣ ሃይማኖታችን በቀጥታ ይለወጣል። ስማችን ላይ ላዩን እግዚአብሔር ነው፣ ግን እምነታችን ውስጣችን ሞቷል። እና ሃይማኖታችን ይለወጣል። ክርስቲያኖች ነን በውጭ፣ በውስጥ ግን ሌላ ነው። ሃይማኖታችን እኔ ነው። ሃይማኖታችን የግል ዝንባሌያችን ነው ሃይማኖታችን። ይሄ ምኞት የሚባለው ነገር በጣም አስፈሪ እና አስከፊ ነገር ነው። በቤተ ክርስቲያን ውስጥ ያሉ ብጥብጦች ሁሉ ምክንያት ምኞት እና ያለፈው ሳምንት የተናገርኩበት የሐሰት ምስክር ወይም ውሸት ናቸው። ማህበረሰቡን የሚበጠብጡ ነገሮች ናቸው እነዚህ። እና እግዚአብሔር አምላካችን የውስጣዊ ግጭቶቻችንን አስተካክሎ አንድ ዓላማ አንድ ነገር ወጥ ያለው ሕይወት እንዲኖረን በእውነት እንዲረዳን መጸለይና መናፈቅ አለብን። አዎ፣ ይህ እውነታ የሚያሳየን የግል ፍላጎትና የእግዚአብሔር ፍላጎት ግጭትን ነው። በሕይወትህ ውስጥ ማዕከላዊ ስፍራ የያዘው ማን ነው? አንተ ነህ? አንቺ ነሽ? ወይስ እግዚአብሔር ነው? እንግዲህ ይሄ አስረኛው ቃል በቀጥታ ፊት ለፊት የሚያመጣን ለግል ፍላጎትና ለግል ጥቅም ለግል የሚደረገውን ውስጣዊ ጉጉትና ፍላጎትን መመልከት እንድንችል እንድንችልና ከዚያም በመራቅ እግዚአብሔር አምላካችንን እንድናከብር ነው። መንፈስ ቅዱስ የቀመመው ህይወት እውነተኛ ክርስትናን እንድንኖር የሚጋብዝ ነው። አዎ ይሄንን ሀሳብ እናገራለሁ። የአሁኑ ዓለም እኔና እናንተ ያለንበት ዓለም፣ ጥንትም ነው ለነገሩ የተደራጀው፣ እንደምታቁት ለግልና የግል ነገርን በማተኮር ላይ ነው እና ምዕራቡ ዓለም በተለይ የሚጠራው ኮንሱመር ባህል አለው ማለት የማውጣት ባህል ላይ የተመሰረተ ኢኮኖሚ ውስጥ ነው ያለው። እና ያለ ማውጣት ይላሉ እነዚህ ምዕራባውያን ኢኮኖሚ ሊኖረን አይችልም። ለዚህ ነው ክሬዲት ክሬዲት ክሬዲት የክሬዲት ታሪክ የሚባለው ነገር ሁሉ እዚህ ተደጋግሞ የሚነገረው እና ብዙ ድርጅቶች በየቀኑ አስር ደብዳቤ የሚልኩልን ይሄ የማውጣት ባህል የተደራጀ በዛ ዙሪያ የተደራጀ ባህል ውስጥ ነው ያለ ነው። እና ለነገሮች ያለን ፍላጎት መቼም መቼም መቼም ጠግቦ እንዳያውቅ ነገሮች በሙሉ በዛ መልክ ነው የተቀናበሩትና የተደራጁት። እና ከዚህ የተነሳ ሰዎች በፍላጎት በማያልቅ ፍላጎት ውስጥ የሚቅበዘበዙ እና በማያልቅ ፍላጎት ውስጥ እንደ ሱስ የተጠመዱና የታሰሩ እስረኞች ሆነው ተቀምጠዋል። እና ታዲያ ይሄ ትእዛዝ ነው። አስረኛው ትእዛዝ በቀጥታ በልባችን ዝንባሌ ላይ ጣቱን ቀስሮ የውስጥ ዝንባሌ መመኘት አለበት የውስጥ ፍላጎት ይሄ ችግር አለበት ብሎ ለልባችን የሚናገረን ልባችንን ገልጦ የሚያሳየን ትእዛዝ ይሄ ነው። እና ተመልከቱ ወገኖች ይሄንን ትእዛዝ በደንብ ብናስተውልና ብንመለከት እግዚአብሔር አምላካችን በእውነት ይረዳናል። ከምኞት ዝቅጠት ውስጥ አውጥቶ በትክክለኛ ክርስቲያናዊ እምነትና ሕይወት እንድንመላለስ ያደርገናል። ለዚህ ነው ያዕቆብ ራሱ በመልእክቱ ላይ ስለ ምኞት ሲናገር በደረጃ ያስቀመጠው ምኞት አለ ኃጢአትን ትጸንስና እና ኃጢአትን ትወልዳለች ኃጢአት ደግሞ ሞትን ጸንሶ ሞትን ያመጣል ብሎ ያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ የተናገረው። ስለዚህ በድንገት ብልጭ የሚለው የኃጢአት ምኞት አይምሯችንን ይበክላል፣ በደለኞች ያደርገናል። ስለዚህም ፈተናዎች ሁሉ እንደ ብዙ ነፋስ ሰጪ ነገሮች እኛ ወደማንፈልገው ወደማንፈልገው በምኞት ግን ወደምንነዳበት ነገር እያፋጠኑ ወደ ሙሉ ሙቀት ያደርሱንና እሳት እያወጡ አመንዝራነት፣ ስርቆት፣ የሌላውን ነገር መመኘትና ለማግኘት ማድረግ የማይገባንን ነገር ሁሉ ወደ ማድረግ የሚመራን ኃይል ይሆንብናል። እና መመኘት እጅግ በጣም መጥፎ ኃጢአት ነው። እና ሦስተኛው የምናገርበት ነጥብ የምንመኛቸው ነገሮች ለመሆኑ ምን ምን ናቸው? አሁን እዚህ ዘጸአት ምዕራፍ 20 ቁጥር 17 ላይ የእግዚአብሔር መልእክት ራሱ እግዚአብሔር ነው የተናገረው በሕዝቡ መካከል በሲና ተራራ ላይ ወርዶ እና ዘጸአት ምዕራፍ 20 ቁጥር 17 ላይ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ ነው ያለው። እንግዲህ ይሄ ውስጣዊ ፍላጎትህ የባልንጀራህ ቤት ላይ የባልንጀራህ ሚስት ላይ የባልንጀራህ ማናቸውም ነገር ላይ መሆን የለበትም። በዳነው የቃል ኪዳን ህዝብ መካከል ይሄ ውስጣዊ መጥፎ ነገር መኖር የለበትም ነው እግዚአብሔር የሚለው። እና አንድ ማንድ እንናያቸው። የባልንጀራህን ቤት አትመኝ። ተመልከቱ፣ ባልንጀራችን ቤት ካለው በእርግጥ እግዚአብሔርን ስለ ባልንጀራችን ቤት ማመስገን አለብን፣ ግን የባልንጀራችን ቤት የኛ እንዲሆን መጸለይም ማሰብም መመኘትም መፈለግም የለብንም ነው። ከውድቀት ጀምሮ ሰው ምን ያህል ኃጢአተኛ እንደሆነ የሚናገር ነገር ነው ይሄ። የሰው ልጅ በክልሉ ውስጥ ራሱን መጠበቅ እንዳለበት የማያውቅ ደካማ፣ ሁልጊዜ ክልል የሚጥስ መሆኑን የምታዩት የባልንጀራችንን፣ የሌላውን ወንድም እህት ነገር፣ ቤት፣ ንብረት፣ መኪና፣ ማቀዝቀዣ፣ ጠረጴዛ፣ ሶፋ ስንመኝ ነው። ሁል ጊዜ ካለን ክልል ውጪ ወጥተን የሌላውን የኛ ለማድረግ ስንፈልግ ነው። ስለዚህ እግዚአብሔር የባልንጀራህን ቤት አትመኝ። ወደ ስርቆት ልትሄድ የምትችለው ከተመኘ ነው እና ጥላቻ ውስጥ የምትገባው ከተመኘህ ነው። ሌሎች ነገሮችን ሁሉ እየዳሰሰ ነው የሚያሳየን እና ቀጥሎ የተናገረው የሚገርም ነው። የባልንጀራህን ሚስት ባልንጀራህ ቆንጆ ሚስት ካለው ወይም መልካም የሆነች ለባሏ የምትመች ልጆቿን በአግባቡ የምትይዝ በጣም አስተዋይ ሚስት፣ እዛ ምሳሌ 31 ላይ እንዳለችው አይነት ሰው ሆና ከተገኘች አትመኝ። በማመንዘርም ቢሆን በሌላ መንገድ ይሄ ቃል የባልንጀራህን ሚስት አትመኝ የሚለው በውስጣችን ያለውን የእንስሳነት ምኞት ልጓም አድርጎ የሚገታና የሚያግድ ነው። አንዳንድ ጊዜ አንዳንድ ሀሳቦች ጠቃሚ እውነታዎችን ይሰጣሉ። ለምሳሌ ይህንን ቃል በተመለከተ ዘዳግም አምስት ላይ ሙሴ ያስቀመጠው እንደዚህ ብሎ ነው። የባልንጀራህን ሚስት መጀመሪያ አትመኝ፣ ቀጥሎ የባልንጀራህን ቤት ብሎ ነው የተናገረው እና ቅደም ተከተሉን በመንፈስ ቅዱስ አማካኝነት ቀይሮታል እና የቀየረበት ምክንያት ከዛ ከዘጸአት ላይ ከተጻፈው ብዙ አይገጭም አይጋጭም። ነገር ግን አንድ የሚጠቁመው ነገር አለ። ከሚስት በፊት ለምን ቤት ቀደመ የሚለውን ስናስብ ከሚስት በፊት ቤት ከቤት በፊት ሚስት ለምን ቀደመች? እዚህ ዘዳግም አምስት ላይ የሚለውን ሀሳብ ስትመለከቱ ወይም ስትጠይቁ በጣም የሚገርም ምልከታ ማድረግ ትችላላችሁ። ይሄም እንደዚህ ነው። ሚስት ከማንኛውም ንብረት በላይ ከቤትም ይሁን ከማንኛውም ነገር የበለጠችና ዋጋዋ በቤትና በንብረት የሚገመት አይደለም፣ የሚለውን ሐሳብ ለማስረጽ ነው። ሚስትን የሚተካ ቤት አይኖርም። ሚስትን የሚተካ ነገር አይኖርም። ሚስትን የሚተካ ሰራተኛ ሎሌም ይሁን ወይም ከብት ወይም ደግሞ ንብረት ሊኖር አይችልም እና ይህንን ነገር እኔ ሳስብ በብሉይ ኪዳን ታላቁ አሌክሳንደር ንጉሱ ዳሪዮስን አሸንፎ የዳሪዮስን ያለበትን ይሄ የፈርስያውያንን እና የፋርስን እና የዳሪዮስን መንግስት አሸንፎ በያዘበት ጊዜ ዳሪዮስ ንጉሱ ተሸንፎ ብዙ አፍረት አልተሰማውም ነበር በመሸነፉ የሚል ጽሁፍ አንብቤያለሁ እና አስደናቂ ነው ነገሩ። እና በኋላ ግን አንድ ወሬ ሰማ ሚስቱ እስረኛ መሆኗን እስረኛ ሆና መወሰዷን ሲሰማ እንደዚህ ነው የሆነው ይላሉ። ልክ አይኑ እንደተከፈተ የውሃ ምንጭ ሆኖ ውሃን ከአይኑ እንዳዘነበ እና በጣም ሰዎች እስከሚደነግጡ ድረስ እምባው እንደፈሰሰ ተናግረዋል እና ተጽፎ ይገኛል። እና ይሄ ሰው አሉ አንዳንድ ሰዎች ሲናገሩ ከመንግስታዊ ስልጣኑ ይልቅ ለሚስቱ ከፍተኛ ትኩረት ነበረው። ሚስቱን በከፍተኛ ዋጋ በምንም ነገር ከሱ መሸነፍ ጋር እንኳን እንዳላወዳደራት ነው ይታየ ነበረው ብለው ሲናገሩ ሰምቻለሁ። ልክ ነው፣ እውነት ነው። እና ወፎች ጎጆ ውስጥ ከመግባታቸው በፊት ጎጆ ነው የሚገባው። ስለዚህ ማለቴ ጎጆ ከመግባታቸው በፊት ነው እነሱ ጎጆ ወደ መገንባት የሚሄዱት። ጎጆ አይደለም ከወፎቹ በላይ ክቡር የሆነው፣ እና ሚስት ናት ከቤት በላይ ክብር ክቡር። እና የእግዚአብሔር ቃል እንዲህ እንዲህ አይነት አስደናቂ ምልከታዎችን እንድናደርግ ይናገራል። እና ቀጥሎ የተጠቀሰው የባልንጀራህን ሎሌውን ወንድ ሎሌውን ሴት ሎሌውን ገረዱን ሰራተኛውን አትመኝ ነው። ታማኝ የሆኑ ሰራተኞች ሆነው ሲገኙ በጥንት ጊዜ ሰራተኞችን መመኘት የተለመደ ነበረ። እኛም እንኳን እኛም ሀገር የተሻለ ሰራተኛ ሲኖር አንድ ሰው ቤት ሰዎች ሰራተኛን ለማባበል በውጭም በውስጥም ጥረት እንደሚያደርጉ የታወቀ ነገር ነበረ። እንደዚህ አይነት ነገር አታድርግ ጭራሽ እግዚአብሔር ጥሩ ወንድ ሎሌና ሴት ሎሌ ለባልንጀራ ስለሰጠው አመስግን እንጂ እሱን በቅናትና በመመቅኘት ደግሞም በገንዘብ ጨምሮ የራስህ ለማድረግ አታስብ የሚል ሀሳብ ነው ያለው። የባልንጀራህን በሬውን አህያውን ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ። ታያላችሁ፣ በዳነ ማህበረሰብ መካከል ስንመላለስ እና ስንኖር የሌላውን ወንድም ወይም የሌላውን እህት መሳሪያ ማምረቻ መጠቀሚያ፣ የሌላውን ወገን ስኬት፣ ክብር ያንተ ለማድረግ በልብህ አታስብ፣ እሱን ለማግኘት አትናፍቅ፣ አትፈልግ የሚለውን ነገር ነው የሚናገረው። ያ መመኘት ሲኖርህ የስርቆት ደግሞም ወንጀል የማድረግ የጥላቻ የግድያ ነገር ሁሉ ወደ ውስጥ መጥቶ ልብህንና ሐሳብህን ይቆጣጠረዋልና ተጠንቀቅ። አትመኝ የሚለው ነገር በዚህ ምክንያት ነው የተጻፈው። ማህበረሰብ ውስጥ በጣም አስፈላጊ ነገር ነው ይሄ። ውስጣችን መመርመር አለበት ውስጣችን እንግዲህ እነዚህን ነገሮች ጠቅሼ በጣም ብዙ ነገሮችን በዝርዝር ሌሎች ጥቃቅንና ትልልቅ ነገሮችን መጥቀስ እንችላለን። በመመኘት ግን በቃሉ ላይ ብቻ አተኩሬ ነው የማልፈው እና ወደ አራተኛው ነጥብ እመጣለሁ። መመኘት ለመሆኑ ጉዳት አለው ወይ? የመመኘት ጉዳቶች። መመኘት ከፍተኛ ጉዳት ያለው ኃጢአት ነው። እና ጉዳቶቹን እዘረዝርላችኋለሁ በቅደም ተከተል። እና መመኘት ይጎዳል፣ ጎጂ ነው። አንዳንድ ሰዎች ህይወታቸው በሙሉ በመመኘት የተሞላ ነው፣ እና መመኘት እንደጎዳቸው በትክክል የሚያውቁ ብዙ ሰዎች አሉ፣ እዚህ ከምታዳምጡኝም ሰዎች መካከል እንኳን። ግን ጉዳቶቹን ልዘርዝርላችሁ። የመጀመሪያው ጉዳት የሌላውን ሰው ስብዕና የሌላውን ሰው ንብረት፣ የሌላውን ሰው ልፋት እና ጥሪት በልባችን ውስጥ አዋርደን እንድንመለከት ያደርገናል። ስለዚህ ሌላውን እንድናዋርድ፣ የሌላውን ነገር እንዳናከብር፣ ዝቅ አድርገን እንድናይ የሚያደርግ ነገር በመሆኑ በጣም መጥፎ ጉዳት አለው። ለእኛ ለምንመኝ ሰዎች ጉዳት አለው። ሌላው መመኘት እርካታን አይሰጥም። ምኞት ምንም እርካታ አይሰጥም። ልክ ውሃ በባሊ በቀዳዳ ባሊ ውስጥ እንደ መሙላት ነው መመኘት ማለት። ቀዳዳ ባሊ አስቀምጡና ይሄ ፎዝ ነው ሆዝ ነው የሚባል ነገር አጣብቃችሁ ከውሃ ምንጫችሁ ጋራ ቀዳዳ ባሊ ውስጥ ውሃውን አድርጉት። በፍጹም አይሞላም። መመኘት ልክ እንደዛ ነው። የሚመኝ ሰው የተመኘውን ቢያገኝም እንኳ ውስጣዊ ምኞቱ በፍጹም አይቆምም። የቀን ሕልም የሚወዘውዘው ሰው ነው የሚሆነው። የሚመኝ ሰው እርካታ የለውም። አንዱን እያነሳ አንዱን የሚጥል ሰው ነው የሚሆነው። አንድ የሚመኝ ሰው እያላቸው ያልረኩ እየለበሱ የሚበርዳቸው፣ እየበሉ የማይጠግቡ፣ የሚተኙበት አልጋ የሚያጥራቸው የሚመኙ ሰዎች ናቸው። መመኘት ንብረታችንን በአግባቡ እንዳንጠቀምበት የሚያደርግ ከንቱ ነገር ነው። የምንገዛውን ሳንጠቀምበት አስቀምጠን እንድንጥል የሚያደርገን መመኘት ነው። መመኘት ጠገብኩ አይልም። መመኘት ወደ ሰው ቤት ውሰዱት፣ ሁሉ ነገር በሰው ቤት ውስጥ ያምረዋል። መመኘት መመኘት ወደ ገበያ ውሰዱት ሁሉ ነገር ያምረዋል። መመኘትን ወደ አደባባይ አውጡት፣ ፎቁም፣ ሁሉም ነገር፣ መኪናው ሁሉ ያምረዋል። አቤት መመኘት እርካታ የማይሰጥ ነገር ነው መመኘት። መመኘት አሳፋሪ ነው። መመኘት አሳፋሪ ነው፣ ምክንያቱም ከለቢነት የሚለየው በጣም በጥቂቱ ነው። ሌብነት ውጫዊ፣ መመኘት ደግሞ ውስጣዊ ነው። ልክ እንደዚህ አድርጌ ለመግለጥ እፈልጋለሁ። መመኘትን ከሌብነት ጋር ሳያይዘው ትኩስ የተፈለፈለ ጫጩት እኩል ተቀፍቅፈው ትኩስ የተፈለፈለ ጫጩት እና ገና በመፈልፈል ላይ ያለ ጫጩት መካከል ያለው ልዩነት አንደኛው እንቁላል ውስጥ መሆኑ ነው፣ ግን ቢሰበር ይወጣል። አንደኛው ኦረዲ መውጣቱ ነው እና ያልተፈለፈለው እንቁላል ውስጥ ያለው ቢነካ እንደሚወጣ መመኘትም በውስጥ የሚሰራ በውስጥ ያለ ነገር ግን ያልተገለጠ ነገር ግን አንድ ቀን እንዲገለጥ የሚያደባ ሌብነት ነው። በውስጥ አሳፋሪ ነው። መመኘት ጎጂ ነው ወገኖቼ። መመኘት ያሰጥማል፣ ያጠፋል። አንድ ጊዜ ስለ አንዲት ወጣት እንግሊዛዊት ሴት ልጅ አንብቤ ያለሁኝ እና ልጅቷ ትምህርቷን ለመማር አክስቷ ቤት ትሰራ ነበር እና አክስቷ ቤት እየሰራች ነው ትምህርቷን የምትማረው። እና አክስቷ ደግሞ ሰዎች የሚያርፉበት ይሄ ቤድ ኤንድ ብሬክፋስት የሚባል አይነት እንደ ሆቴል እንደ ሬስቶራንት አይነት ነገር አላት መኝታ ቤትም ያለው እና እዛ ነው የምትሰራው። እና ልጅቷ ግን አንድ መጥፎ ችግር እንዳለባት ይነገር ነበር። በቤተሰብ ስብሰባ ቁጥር ምንም ጥሩ ልብስ ለብሳ ብትገኝ በተገኘችበት ቦታ ሁሉ የምታየው የሰዎችን አለባበስ ነው። ሰዎች እንዴት ነው የለበሱት? ምን አይነት ልብስ ነው የለበሱት? እና የራሷን ትታ የነሱን አለባበስ እየተመኘች ራሷን ስትኮንን የቆየች ልጅ ነበረች ይባላል እና አንድ ቀን አንድ ቀን አክስቷ ቤት አንዲት በጣም ሀብታም ሴት ለማረፍና ጥቂት ቀናት ለመዝናናት እዛ ሆቴል አረፈች። እና ለብሳ የመጣችው ልብስ እጅግ በጣም ውድ የሆነ ይሄ የእንግሊዝ ባላባቶች የሚለብሱት አይነት ዘመናዊ በጣም ውድ የሆነ ልብስ ነው ለብሳ የመጣችው። ገና ሴትዮዋ እንደገባች ልቧ ነው የተተረተረው በመመኘት። ነገር ግን ሴትዮዋ የተስቦ በሽታ ኖሮባት ሌሊቱን ሞታ አደረች። ሐኪሞች መጥተው ሁኔታውን ካጣሩ በኋላ በተስቦ በሽታ መሞቷን ካወቁ በኋላ የለበሰችው ልብስና ያላት ነገር በሙሉ ወዲያውኑ እንዲቃጠል አዘዙ። እና አክስቷ ያንን ውድ ልብስና ያላትን ሁሉ በማቃጠያ ሳጥን ውስጥ ጥላ ስትጥል ይቺ ልጅ አይታለች። እና ያንን የተደበቀ ልብስ በጣም የተደነቀችበትን የተመኘችውን ልብስ ሰርቃ ወሰደች። ማንም ሰው አላየም፣ ደብቃ አስቀመጠችው። ሴትዮዋ ተቀበረች፣ ሌላው ነገሯ ሁሉ ተቃጠለ። ይቺ ልጅ ከሚቃጠለው ውስጥ የወሰደችውን ልብ ልብስ ደብቃ እንዳስቀመጠች ማንም ሰው አላወቀም። ግን ነገር ሁሉ ከተረሳሳ በኋላ ከሁለትና ከሶስት ወር በኋላ ያንን ልብስ ለብሳ እናቷን ለመጠየቅ ሄደች፣ ዘነጠችበት። ነገር ግን ልክ እናቷ ቤት እንዳደረች በማግስቱ ትኩሳት ጀመራት። እሷም በሁለተኛዋ ቀን በተቅማጥና በተስቦ ትውከት ሞተች። መመኘት ጎጂ ላይመስል ይችላል። መመኘት ገዳይ ነው። መመኘት አዋራጅ ነው። መመኘት ጎጂ ነው። መመኘት ወገኖቼ በጣም የሚጎዳ ነገር ነው። ውስጣችንን፣ ህሊናችንን የሚቆጠቁጥ እና ከእግዚአብሔር መንገድና እውነት የሚያርቅ የሚያደነዝዝ ኃጢአት ነው። የማይለቅ ልክፍት ነው። ስለዚህ ኃጢአት ነው መመኘት። ይህንን አስረኛውን ቃል የእግዚአብሔርን ቃል የሚጥስ ነው። ሌሎቹንም ቃሎች ሁሉ ያስጥሳል። በነፍሳችን ውስጥ ይህንን ኃጢአት ከያዝን መንፈሳዊ ብክለት ውስጥ ነው የምንወድቀው መንፈሳዊ ዝቅጠት ውስጥ ድንዛዜ ውስጥ ነው የምንገባው። ከዚህ የተነሳ ቅናቱ፣ ምቀኝነቱ፣ ጥላቻው፣ ንዴቱ የበቀል እንቁላል የምንቀፈቅፍ ሰዎች ነው የምንሆነው። እነዚህ ንዴት፣ ጥላቻ፣ ምቀኝነት ያልኳችሁ ክፉ የኃጢአት አራዊቶች ሕይወታችንን እያቀጨጩት፣ ራሳችንን ከትክክለኛው መንገድ ላይ ከልክለው መንፈሳዊ በረከታችንን የሚያሟጥጡ ነገሮች ይሆኑብናል ትናንሽ ቀበሮች እንደተባሉት በጌታ ቃል ላይ ይሆኑብናል። መመኘት መጥፎ ነው። ስለዚህ የሰራዊቱ ጌታ እግዚአብሔር በዚህ በአስረኛው ቃል ላይ አትመኝ፣ የባልንጀራህን ሚስት፣ የባልንጀራህን ቤት፣ የባልንጀራህን እንደ ዳነ ሰው በዳነው ማህበረሰብ ውስጥ የሌላውን ወገንህን ማንኛውንም ነገር ለማግኘት አትመኝ አትፈልግ። ውስጣዊ ፍላጎትህ ይሄ መከልከል አለበት መገታት አለበት። ግን አምስተኛው ነጥቤ ይሄ መመኘትን እንዴት ነው ልናግደው የምንችለው ወይም እንዴት እናስወግደዋለን? የሚል ጥያቄን እንደ አምስተኛ ነጥብ አስቀምጬ የሚከተሉትን ነገሮች እናገራለሁ። መመኘትን ከህይወታችን ለማስወገድ እና ደግሞ ለማገድ በቦታው እየገነፈለ እንዳያስቸግረን እና መንፈሳዊ ህይወታችንን እንዳያቀጭጨን መንፈሳዊ ጠቃሚነታችንን እንዳይወስደው መመኘትን የማስወገድ አስፈላጊ መንፈሳዊ መርሆዎችን ማወቅና እነሱን ተግባራዊ ማድረግ ይጠበቅብናል። ስለዚህ የተወሰኑ ነጥቦችን በዚህ አኳያ ልንገራችሁ። መመኘት ከውስጣችን እንዲወገድ በቅድሚያ ለመንፈሳዊ ነገሮች ቅድሚያ መስጠት አለብን። መንፈሳዊ ነገሮች የህይወታችን ቅድሚያ የምንሰጣቸው ነገሮች መሆን አለባቸው ለዚህ ነው ሐዋርያው ቅዱስ ጳውሎስ በቆላሲያስ ምዕራፍ 3 ቁጥር 2 ና 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም አለ መንፈሳዊ ቅድሚያችሁ ምድር ላይ ያለው መሆን የለበትም። በላይ ያለውን ነው ማሰብ ያለባችሁ። እና ከክርስቶስ ጋር ተነስታችኋል። እናንተ የቃል ኪዳን ሕዝቦች ናችሁ። ክቡር ደም ፈሶላችኋል። እናንተ የተለያችሁ ናችሁ። ልክ ይህንን ቃል ስታስቡ ዘጸአት 19ጠኝን ማሰብ ትችላላችሁ። እግዚአብሔር አስሩን ቃል ከመስጠቱ በፊት እናንተ የካህናት መንግስት ትሆኑልኛላችሁ፣ ልዩ ህዝብ ትሆኑልኛላችሁ። ምክንያቱም ከግብፅ ምድር አውጥቻችኋለሁ የዳናችሁ ሰዎች ናችሁ እና መመኘት እንዳይኖርባችሁ ሰማያዊውን አመለካከታችሁ የምትፈልጉት ነገር ሰማያዊ ሲሆን ለምድራዊው ነገር ትክክለኛ ስፍራና ቦታ ትሰጣላችሁ እና ቅድሚያ ለመንፈሳዊ ነገር። ቀጥሎ የምናገረው በመንፈስ መመላለስ አለብን። ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር አንድ ላይ እንግዲህ በጌታ ስሬ ሆንኩኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ አለ። ገላትያ 5 16 እና 17 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ፣ መንፈስም በስጋ ላይ ይመኛል። ስጋ ተመኝ ተመኝ ይላል፣ መንፈስ ደግሞ ኖ ይላል። መንፈስን አዳምጡ፣ መንፈስን ተከተሉ። መንፈስን ብታዳምጡ ብትከተሉ፣ በመንፈስ ብትመላለሱ የምትወዱትን ታደርጋላችሁ። ግን ለስጋ ስፍራና ጊዜ ብትሰጡ የምትወዱትን ልታደርጉ አትችሉም። ስለዚህ በመንፈስ መመላለስ አስፈላጊ ነው። ሌላው ሶስተኛ ነጥብ የምናገርበት የስጋን ስራ መግደል በመንፈስ ያስፈልጋል። ሮሜ 8:13 ላይ እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ፣ በመንፈስ ግን የሰውነትን ስጋ የስጋን ስራ ማለት ነው፣ የስጋን ስራ ብትገሉ በህይወት ትኖራላችሁ። ስለዚህ በህይወት መንፈሳዊ ሙቀታችን እንደተጠበቀ እንድንኖር እንድንመላለስ መንፈሳዊ ጠቃሚዎች ሆነን እንድንገኝ በእግዚአብሔር ቤት የስጋን ስራ በመንፈስ ቅዱስ ኃይል መግደል አለብን። የሐሳብ ህይወታችንን መቆጣጠር አለብን። ይሄ መመኘት የሚለውን ለመግታትና ለማቆም እንዴት ነው የሐሳብ ህይወታችን የፊልጵስዮስ ምዕራፍ 4 ቁጥር 8 ላይ ሐዋርያው ቅዱስ ጳውሎስ በቀረውስ እውነተኛ የሆነውን ነገር ጭምትነት ያለበትን ነገር፣ ምስጋና ያለበትን ነገር፣ ንጹህ የሆነውን ነገር፣ እነዚህ ስምንት ነገሮችን እነዚህን አስቡ። የሐሳብ ህይወታችን ቁጥጥር ውስጥ መውደቅ አለበት። ዝም ብሎ የመጣልንን ሁሉ ማሰብ የለብንም። እና የሐሳብ ህይወታችን ማለትም እኔ ከዚህ በፊት ስናገረው ሰምታችሁኝ እንደሆነ አይምሯችንን በጤናማ ነገር መመገብ አለብን። እና ይህንን የምንመግበው አይምሯችንን በጤናማ ነገር፣ በእግዚአብሔር ቃል እውነት መሰረት አስተሳሰባችን እንደ እግዚአብሔር ቃል ቁጥጥር ውስጥ ሲወድቅልን ነው። እግዚአብሔር ይህንን እንዲረዳን መጸለይ አለብን። ሌላው የምናገረው የእምነትን ህይወት ማሳደግ ነው። እምነት በህይወታችን ማደግ አለበት። እምነታችሁ ዓለምን ያሸንፋል። እምነታችሁ ዓለምን አሸንፏል ተብሎ ተጽፎልናል። ዓለምን ምኞቱን ልናሸንፍ የምንችለው በእምነት ውስጥ ስንመላለስ ነው። እግዚአብሔር እንደሚሰጠን፣ እግዚአብሔር እንደሚባርከን፣ ልክ ወንድማችንን እንደባረከ እኛንም እንደሚባርከን ማመን አለብን። ሰማይንና ምድርን የሰራ በውስጣቸው ያሉትን ሁሉ የሚቆጣጠር እኛን የሚያውቅ ጸጉራችንን በቁጥር የሚያውቅ የሰማይ ወፎችን የሚመግብ የምድር አበቦችን የሚያስውብ እግዚአብሔርን እኮ ነው የምናመልከው። የሚገርም ነው። የሚመኙ ሰዎች እንደዚህ አይነት እግዚአብሔርን የማያመልኩ የሚመስሉ ሰዎች ናቸው። በእርግጥም ሌላ ሃይማኖት ነው ያላቸው። ስለዚህ እንደ ምድር አበቦች ከዛም በላይ እንዲያስጌጠን እግዚአብሔር እንመን በእግዚአብሔር። እግዚአብሔርን ምን አድርገን እንኖር? የእምነት ህይወት ማሳደግ አለብን እና ፍትሐዊ ትክክለኛ አመለካከት ይኑረን። ሰዎች እኮ ያገኙት ሰርተው፣ ለፍተው፣ ተግተው ነው እና የእነሱን ነገር ያላግባብ ለመውሰድ መመኘት ኃጢአት ነው፣ ወንጀል ነው፣ ትክክል አይደለም፣ ሎጂካል አይደለም፣ ፍትሐዊ አይደለም። በእርግጥ መመኘትን ለመግደል በጸሎት መትጋት አስፈላጊ ነው። መመኘትን ለመግደል ስለ ሌሎች በረከት ማመስገን አስፈላጊ ነው። ሌሎች ቤት እንዳላቸው ስናይ መመኘት ሳይሆን እግዚአብሔርን ማመስገን አለብን። እግዚአብሔር ሆይ ቤት ስለሰራህላቸው፣ ስለሰጠሃቸው እንደዚህ አይነት ስኬትና መልካም ደረጃ ላይ ስላስቀመጥካቸው፣ ስለ ሚስታቸው፣ ስለ ባላቸው ምስጋና፣ ክብር ላንተ ይሁን ብለን ስለ ሌሎች እግዚአብሔርን የምናመሰግን ሰዎች ከሆንን መመኘት ውስጣችን አይነግስም። እግዚአብሔር ስላደረገላቸው ስለ መልካምነቱ ማመስገን እና እግዚአብሔርን ማድነቅ ማክበር ይኖርብናል። ሌላው መመኘትን ከውስጣችን ሊያጠፋ የሚችለው ነገር ተግቶ መስራት ተግቶም ደግሞ መማር ነው። እግዚአብሔር የሰነፎች አምላክ አይደለም። አንዳንዶች ክርስትናን የሰነፎች እምነት አድርገው ሊቆጥሩ ሲፈልግ ጌታ ያውቃል። ስራ ስሪ። መጽሐፍ ቅዱስ ላይ የማይሰራ አይብላ ነው የተባለው፣ እንድንሰራ አስፈላጊውን ነገር ሁሉ ማድረግ አለብን። በትምህርት ላይ ልጆቻችን እንዲተጉ ማድረግ አለብን። በጣም አንደኞች እየሆኑ እንዲገሰግሱ እና ተግቶ መስራት በትምህርት ላይ እንደሚገባ ተግቶ መማር እና ስራም ማክበር የምኞት ህይወት ውስጥ እንዳንገባ የሚያደርግ አይነተኛ መፍትሄና መድኃኒት ነው። ስለዚህ ይሄ አስረኛው ቃል ሁሉንም ቃሎች የሚነካና የልብን ዝንባሌ የሚገልጥ ቃል ነው እና እግዚአብሔር ስለ አስረኛው ቃል አትመኝ ስለሚለው ስለዚህ ስለ አስረኛው ቃል እና ልባችንን አንብቦ ስለሰጠን ስለዚህ ቃል በማህበረሰብ ውስጥ በመንፈሳዊ አገልግሎትም ጠቃሚ እንድንሆን ልባችን መጥራት ከምኞት ስላለበት ስለሰጠን ስለዚህ እውነት ክብርና ምስጋና ለሱ ይሁን። ይህ ህግ አልተሻረም። ስለዚህ ልባችሁ እንዴት ነው ወገኖች? ውስጣችሁ እንዴት ነው? መመኘት ይወዘውዛችኋል? መመኘት ነው እየመራችሁ ያለው? እባካችሁ ንስሐ ግቡ። ይሄ ክፉ ኃጢአት ነው። ጌታ ይቅር እንዲላችሁ እውነተኛ መንፈሳዊያን እንድትሆኑ በክርስትና እምነት ከደረጃ ወደ ደረጃ እንድታድጉ የእግዚአብሔርንም በረከት በእምነት እንድታዩ መመኘት ከውስጣችሁ መጠረግና መውጣት አለበት። አዎ እግዚአብሔር አምላካችን ኃይል ሊሰጠን፣ ከመመኘት ሕይወት አውጥቶ ተግባራዊ ሕይወት እንድንኖር ሊረዳን ይችላል። ይችላል፣ እግዚአብሔር ይችላል። ስለዚህ ይህንን እግዚአብሔርን በዚህ መሰረት እባክ ከመመኘት ህይወት አውጣኝ ብለን በእግዚአብሔር ፊት ልንጸልይ ይገባናል። እና እኔ አሁን እዚህ ጋ ማቆም አለብኝ። አስረኛውን ቃል እዚህ ጋ ጨርሼዋለሁ። እና የሚቀጥለው ሳምንት ከማቴዎስ ምዕራፍ አምስት ጋር አያይዤ ጌታ ኢየሱስ ክርስቶስ የተናገራቸውን ነገሮች እነዚህን ሕጎች በተመለከተ ጠቃቅሼ በጣም መሰረታዊ ነገርን እናገርና ወደ ሌሎች ክፍሎች እንሄዳለን። ምናልባት ጥያቄ ያላችሁ እስካሁን በተናገርኩት ጥያቄ ይዛችሁ ያስቀመጣችሁ የሚቀጥለው ሳምንት የጥያቄ እድል ስለምሰጥ ያን ጊዜ ለመጠየቅ ተዘጋጅታችሁ ብትመጡ መልካም ይሆናል ጌታ ኢየሱስ ይባርካ